ሰሜን ትግራይ ውስጥ በባህላዊ መንገድ ወርቅ በመልቀም ስራ ላይ ከተሰማሩ 85 ሰዎች ከሆኑ መካከል 85 ሰዎች ተጠልፈው ወደ ኤርትራ መወሰዳቸውን ሁለት ሰዎች ደግሞ እንደሞቱ ከመጠለፍን ተረፍን ያሉ ሰዎች ለቪኦኤ ተናግረዋል። ኤርትራ እንዳለ የሚነገረው ደምህት በሚል አህጽሮተ ስም የሚታወቀው የትግራይ ሕዝብ ዲሞክራሲያዊ እንቅስቃሴ የሚባለው ድርጅት ስለ ጠለፋው የማውቀው ነገር የለም ብሏል። የድርጅቱ የቀድሞ መሪ ከተከታዮቻቸው ጋር ኢትዮጵያ የገቡት አቶ ሞላ አስገዶም ግን ድርጅታቸው ወጣቶችን ከኢትዮጵያ እየጠለፈ ያሰልፋቸው ነበር ብለዋል። ከኢትዮጵያና ከኤርትራ ባለስልጣኖች ለጊዜው ምላሽ ለማግኘት ያደረግነው ጥረት አልተሳካም። የትግርኛ ዝግጅት ክፍል ባልደረባችን ገብረ ገብረ መድኅን ያቀናበረው ዘገባ አለ። አዳነች ተሳየት አቀርበዋለች። ምዕራብ ትግራይ ውስጥ በቃፍታ ሑመራ ወረዳ ኤድሪስ በተባለ ጣቢያ ላይ ልዩ ስሙ ጽርግያ ግርማይ በተባለው ቦታ ባለፈው ጥር 29 ከአራት መቶ በላይ የሚሆኑ ሰዎች ተከዘ ወንዝ ላይ በባህላዊ መንገድ ወርቅ ፍለጋ ላይ እንዳሉ ከኤርትራ ድንበር የገቡ ታጣቂዎች እንደከበቧቸው ከመጠለፍ አመለጥኩ ያለን ወጣት ሐልፎም ግርማይ ሑመራ ከተማ ሆኖ ተናግሯል። ከቀኑ 7 ሰዓት ላይ ጥር 29 ቀን ከኤርትራ የታጠቁ ሰዎች መጡ። ከዚያም እጅ ወደ ላይ ብለው ቆሙአሉ። ውሃ ላይ ነው የነበርነውና የውስጥ ሱሪ ብቻ የለበሱ ሰዎችም ነበሩ። በዱል ላይ እየደበደቡ ወደ ኤርትራ ግዛት ተሻገሩ አሉ። ታጣቂዎቹ ኢትዮጵያውያኑን ወደ ኤርትራ ካስገቧቸው በኋላ ረብሻ ተፈጠረና ለማምለጥ በሞከረ አንድ ሰው ላይ ተኩስ ከፍተው ሰውየው ወድቆ ሲሞት ማየቱን ሐልፎም ገልጿል። ሰውየው በጥይት ተመትቶ ዝርግት ብሎ ሲወድቅ አየን። እኛ ራቅ ብለን ጥግ ይዘን ነበር የምንመለከተው። አፈር ላይ ወድቆ ሲሞት አየን። ወርቅ ፍለጋ የተሰማራንበት ቦታ ከኤርትራ ድንበር ጋር የሚዋሰን የኢትዮጵያ መሬት ነው። ጠላፊዎቹ ሬንጀር የለበሱና ትግርኛ የሚናገሩ ሃያ ሰባት ታጣቂዎች እንደነበሩ ወጣቱ ሓለፎም አያይዞ ገልጿል። ማርመር ኮረብታ ላይ ወጥተን እንከታተላቸው ነበርና ሃያ ሰባት ትግርኛ የሚናገሩ ታጣቂዎች ነበሩ። የሚናገሩትም የትግራይ ትግርኛ በመሆኑ የትግራይ ተወላጆች ናቸው። ጠላፊዎቹ በድንገት ገብተው ጠለፋ በጀመሩበት ወቅት ሐልፎምና ሌሎች ብዙ ሰዎች እንዳመለጡና በአካባቢው የኢትዮጵያ መከላከያ ኃይሎች እንዳልነበሩ ጠቁሟል። በአካባቢው ወርቅ ይፈልጉ የነበሩ ሰዎችም ከተለያዩ የኢትዮጵያ አካባቢዎች የሄዱ ወጣቶች እንደሆኑ ወጣቱ ተናግሯል። ሀልፎም ራሱ ከደጉዓ ቴምቤን በቀን ስራ ለመሰማራት ከአንድ አመት በፊት ወደ ቃፍታ ሐመራ እንደሄደ አውስቷል። ስለዚህ ጉዳይ ለአካባቢው አስተዳደርም ሆነ ለመንግስት የፀጥታ ኃይሎች አሳውቃችኋልን ወይም ያቀረባችሁት ክስ አለን ለሚለው ጥያቄ አልፎም ግርማይ ሲመልስ ያጣለ ይመስላል። ምን መሰለህ እዚህ ችግር ተፈጠረ ብለህ ስሞታ ብታቀርብ መጀመሪያውን ውስጥ ቢሆን እዚህ በወርቅ ፍለጋ ተግባር ለመሰማራት ማን ፈቀደልህ በማለት ያስሯሃል። ትኩ የተባለ ወጣትም ከጠለፋው ለማምለጥ ሲሞክር ተከዘ ወንዝ ውስጥ ገብቶ ጎርፍ እንደወሰደው ሓልፎን ጠቁሟል። ከገርዓልታ ወደ ቃፍታ ሑመራ የቀን ስራ ፍለጋ የሄደ በተደጋጋሚ በወርቅ ፍለጋ ስራ እንደ ተሰማራ የገለጸው ከጠለፋው ተግባር አመለጥኩ ያለው ማሞ አብርሃም የተባለ ወጣትም ተመሳሳይ ቃል ሰጥቷል። ተጠልፈው ተወሰዱ ከተባሉት ሰዎች አንዱ ዘመዴ ነው ያሉት የቃፍታ ሕመራ ጣቢያ ነዋሪ አቶ ገብረ አብ ናዩ የተጠለፉት ሰዎች አንድ መቶ አስር አካባቢ እንደሚሆኑ ገልጸዋል። ሸምዲ ዘርአይ ደስታ የተባለ የዘጠነኛ ክፍል ተማሪ ዘመዳቸውም ቤተሰቦቹን ለመርዳት ሲል ወደ ቦታው ሄዶ ከተጠለፉት መካከል አንዱ እንደሆነ ጨምረው ገልጸዋል። አቶ ገብረ አብዝጊ ናዩ በፊትም ቢሆን በአካባቢው እንደሚፈጸም በመግለጽ ትልቅ ችግር ላይ ስለምንገኝ መንግስትና የዓለም ማህበረሰብ እንዲያውቅልን እንፈልጋለን ብለዋል። ስለዚህ ጉዳይ ከኢትዮጵያና ከኤርትራ መንግስታት ለመስማት ያደረግነው የአንድ ሳምንት ሙከራ አልተሳካም። ኤርትራ ውስጥ ያለው የድምህት ምክትል ሊቀመንበር አቶ መኮንን ተስፋይ ግን ስለዚህ ጉዳይ የምናውቀው ነገር የለም፣ በእንዲህ አይነት የጠለፋ ተግባርም ገብተን አናውቅም ብለዋል ንሕና እኳ ብዙሕ ብዛዕባ እዚ ንፈልጦ ነገር የብናን ንሕና ውን ከም ውድብ ውድብ ድምህት እኛ እንኳ ስለዚህ ጉዳይ የምናውቀው ነገር የለም። እኛ በአፈሳ የምንሰበስባቸው ሳይሆኑ በሀገሪቱ ያለውን መሰረታዊ ችግርና ግፍ ተማረው የገቡ ወጣቶች ናቸው ያሉን። ድምሂት አፍሶ አልወሰደም፣ ለወደፊትም አይወስድም። በብዙ መቶዎች የሚቆጠሩ የሰራዊት አባላትን ይዘው ከኤርትራ ወደ ኢትዮጵያ የገቡት የቀድሞ የድምሂት ሊቀመንበር አቶ ሞላ አስገዶም ግን ስለ አሁኑ ጠለፋ የማውቀው ነገር የለም ካሉ በኋላ በፊት ግን የመሩት የነበረው ድርጅትና የኤርትራ መንግስት ወታደሮች በህብረት ተመሳሳይ ጠለፋዎች ያካሄዱ እንደነበር ጠቁመዋል። አነኳ ብዛዕባ ናብ ዝተወሰዱ ሰባት ዝኾነ ሐበሬታ የብለይ ግን ቅድም ትብል በቢ ግዜኡ ብፍላይ አሁን ወደዛ ስለተወሰዱት ሰዎች መረጃ የለኝም። በፊት ግን በተለይም በኤርትራና በትግራይ ድንበር አካባቢ የእኛው ድርጅት ድምሂትም ሆነ እነዚያ የአርበኞች ግንቦት ሰባት በተመሳሳይ በወርቅ ፍለጋ የተሰማሩ ወጣቶችንም ሆነ ሌሎች እያፈሱ የማሰለፉ ጉዳይ ሲደረግ የቆየ ነገር ነው። ይህ የሚደረገውም በአብዛኛው በኤርትራ መንግሥት ግፊት ነው። አቶ ሞላ የኤርትራ መንግሥት ኃይሎችም በአፈሳው ተግባር ይሳተፉ እንደነበር አበክረው ገልጸዋል።